በደቡብ ሱዳን የቀጠለው የእርስ በርስ ጦርነት የሲቪሉን ነዋሪ ህይወት ከቀን ወደ ቀን አሳሳቢ ደረጃ ላይ እንዳደረሰው የተባበሩት መንግስታት ድርጅት አስታውቋል። በሀገሪቱ የሚታየውን ይህንኑ አሳሳቢ ጦርነት ተከትሎ ከተለያዩ ከተሞችና ገጠር የሚፈልሰው ሰላማዊ ህዝብ ቁጥርም በአህጉሪቱ እስከዛሬ ያልታየና ከምንጊዜም በላይ መሆኑን የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽን ዋቢ ያደረገው መግለጫ ያመለክታል። ጠንካራ ማሳሰቢያን የያዘው ይህ የመንግስታቱ ድርጅት መግለጫ ይፋ ሆነው በደቡብ ሱዳን ለሶስት ዓመታት የዘለቀውን ጦርነት ለማብቃት የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬሽ ከደቡብ ሱዳን አካባቢ ሀገራት ባለስልጣናት እና ከደቡብ ሱዳኑ ፕሬዚደንት ሳልቫ ኪር ጋር ባለፈው ወር ውይይት ካደረጉ በኋላ ነው። የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ አቶ ተወልደ ሙሌ ጌታ እንደገለጹትም የአካባቢው ሀገራት ተጨማሪ ወታደሮችን ለማዋጣት መግባባት ላይ ደርሰዋል። እንግዲህ ምንድን ነው ይሄ ሪጂናል ፕሮቴክሽን ፎርስ የተባለው ከአካባቢው ሀገራት የሚውጣጣ ጦር በደቡብ ሱዳን እንግዲህ በተጨማሪነት ታክሎ የአካባቢውን የሀገሪቱን ሰላም ለማገዝ ድጋፍ ለመስጠት እንዲሰራ እንግዲህ መግባባት ላይ ተደርሷል። እንግዲህ ይህንን ወደ መሬት ማውረድ ፍጻሜ ለማድረስ ጥረቱ እንደቀጠለ ነው። ኢትዮጵያ ምን ጊዜም ቢሆን ዝግጁ ነች። እንኳንስ አይደለም እዚሁ በጣም በቅርብ ጎረቤት ለሆኑት ወንድም ለሆኑት ህዝቦች ቀርቶ በርቀትም ለሚገኙ ሁሉ የሰላም ፍላ ፍላጎታቸው እውን እንዲሆን አቅም በፈቀደ መጠን ድጋፍ ለመስጠት ምንጊዜ እንዲሆን ዝግጁ ነን እኛ። በቅርቡ አፍሪቃን የጎበኙት አዲሱ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ ከፕሬዚዳንት ሳልፋኪር ጋር ከተወያዩ በኋላ በተለይ በመዲና ጆባ የደህንነት ሁኔታ ለማጠናከር በመንግስታቱ ድርጅት ስር የአካባቢ ሀገራት ኃይላትን ለማስፈር በስራ ላይ መሆኑ ተመልክቷል። በዚሁ ስምምነት መሰረትም ሩዋንዳ የፊታችን መጋቢት አሊያም ሚያዝያ ወር ወታደሮችንና የጦር ሄሊኮፕተሮችን ወደ ደቡብ ሱዳን ለመላክ የመጀመሪያው ሀገር ትሆናለች። ኢትዮጵያ ወታደሮችን ለማሰማራት ዝግጅት ላይ መሆኗም በመግለጫው ተካቷል። ይህንኑ ለዶቸበላ ያረጋገጡት የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ አቶ ተወልደ ሙልጌታ መቼና ስንት ወታደሮች እንደሚዘምቱ ግን አልገለጹም። ይሄ እንግዲህ ያው አጠቃላይ ሁሉም ስራ ተጠናቆ ወደ ተግባር ሊገባ ሲል የሚገለጽ ነው የሚሆነው። የተባበሩት መንግስታት ድርጅት በደቡብ ሱዳን አስራ ሶስት ሺህ የሰላም አስከባሪ ሀይላትን ያሰማራ ቢሆንም የጸጥታ ሀይላቱ በ የሀገሪቱ ጦርነትና ግጭት ወደሚታይባቸው አካባቢዎች ሰርገው እንዳይገቡ ለተደጋጋሚ ጊዜ መታገዳቸው ተመልክቷል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ ከደቡብ ሱዳን ፕሬዚዳንት ሳልቫኪር ጋር ቅርበት ያላቸውን ልክ እንደ ዩጋንዳው ፕሬዚደንት ዩዌሪ ሞሴቬኒን አይነት የአካባቢ ሀገር መንግስታትን በማስተባበር ፕሬዚዳንት ኪር ወታደሮቻቸውን ጦርነቱ ከተጋጋመበት ቦታ እንዲያፈገፍቁ ለማድረግ ጥረት አድርገውም ነበር። ይህንኑ ጦርነት በመሸሽ በርካታ ነዋሪዎች ወደ ጎረቤት ሀገራት መሰደዳቸውን የገለጹት አቶ ተወልደ ሙልጌታ ኢትዮጵያ ለደቡብ ሱዳናውያን በሯን መክፈቷንም ተናግረዋል። ኢትዮጵያ እንደሚታወቀው እንግዲህ ከተለያዩ የአጎራባች ሀገራትም እንደዚሁ በርካታ ስደተኞች የምታስተናግድ ሀገር ነች። ደቡብ ሱዳንም ካለው ሁኔታ አንጻር ከሁለት መቶ ሀያ ሺህ በላይ ስደተኞች እዚህ ኢትዮጵያ ውስጥ ተጠልለው ይገኛሉ። የምንከተለው እንደሚታወቀው ኦፕንዶር ፖሊሲ ነው። ወንድሞቻችንን፣ እህቶቻችንን ባለ አቅማችን እያስተናገድን ነው። ግን ዋናውና ትልቁ ነገር ምንድን ነው ይህን ስምምነት የፈረሙት የደቡብ ሱዳን ወገኖች የህዝባቸው ሰቆቃ እንዲያበቃ ሰላም ሙሉ ለሙሉ ሰፍኖ ህዝቡ ፊቱን ወደ ልማት ወደ ስራ እንዲመልስ ለማስቻል በዋነኛነት ኃላፊነቱ የነሱ ነው። በእርግጥ እኛ እንደ ጎረቤት ሀገር፣ እንደ ወንድም ሀገር፣ እንደ ኢጋድ ሊቀመንበርና እንደዚሁም ደግሞ እንደ ኢጋድ አባል ሀገር ጥረት እያደረግን ነው። በቅርቡ ኒውዮርክ በተደረገ የጸጥታው ምክር ቤት ስብሰባ ላይ ክቡር ሚኒስትራችን በተገኙም ጊዜ አዲሱ የተባበሩት መንግስታት ዋና ከዋና ጸሐፊ ጋር ምክክር ተደርጎ ነበር። በዚያም ጊዜ የተነሳው ምንድን ነው የተባበሩት መንግስታት ድርጅት ከአፍሪካ ህብረት ያው ከኢጋድም ጋር በአንድነት በመሆን በዛች ሀገር ሰላም እንዲሰፍን ለማድረግ በጋራ ለመስራት ተስማምተዋል። አሁንም የአፍሪካ ህብረት በቅርቡ ስብሰባ ባደረገበት ወቅት አዲስ አበባ ላይ እንግዲህ ትብብሩን ለማጠናከር ነው መግባባት ላይ የተደረሰው። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬሽ የጸጥታው ምክር ቤት በደቡብ ሱዳን አማጽያን ውጊያ እንዲያቆሙ በማሳመን የፖለቲካ ውይይት እንዲያካሂዱ እንዲያደርግ ተማጽነዋል። ከዚህ ሌላ ለመንግስቱ እውቅና በመስጠት አለም አቀፍ እርዳታ እንዲደርስ ሲሉ አሳስበዋል።